voice of America ኢትዮጵያ ከአምስት ዓመታት በታች ያሉ ህጻናትን ሞት ቁጥር በሁለት ሶስተኛ መቀነስ ብትችልም ለሚሌኒየሙ ከተቀመጠው ግብ እንዳልደረሰች ታወቀ ይላል መለስካቸው አምሀ ከአዲስ አበባ የላከልን ዘገባ። የእናቶችን ሞት ለመቀነስ ግን አሁንም ብዙ እንደሚቀር ተገልጿል። የአውሮፓ ህብረት እነዚህን ግቦች ለመምታት እንዲረዳ አርባ ሚሊዮን ዶላር መለገሱንም መለስካቸው አምሀ አድርሶናል። ኢትዮጵያ በሚሌኒየሙ የልማት ግቦች ተብለው ከተዘረዘሩት መካከል ግብ አራትን ወይም የልጆችን ሞት በእንግሊዝኛ አጠራሩ ቻይልድ ሞርታሊቲን የተመለከተውን ግብ የመታችው ከታቀደው ጊዜ ሶስት ዓመታት ቀድማ እንደሆነ ይታወሳል። ከአምስት ዓመት በታች ዕድሜ ያላቸውን ሕፃናትና የእናቶችን ሞት ለመቀነስ የተቀመጠውን ግብ ለመምታት ግን ገና ብዙ ሥራ የሚጠይቃት ሳይሆን አልቀረም። ከአምስት ዓመት በታች ዕድሜ ያላቸውን ሕፃናት ሞት ቁጥር እንደ አውሮፓውያን ዘመን አቆጣጠር ከ1990 ዓ ም እስከ 2012 ዓ ም ድረስ በነበሩት ዓመታት በሁለት ሦስተኛ ያህል ለመቀነስ ብትችልም የታለመውን ያህል ግን ለመድረስ አልሆነላትም። የእናቶችን ሞት ለመቀነስ የሚደረገውም ግስጋሴ ዳተኛ ወይንም አዝጋሚ የሚባለው ከጤና ጥበቃ ሚኒስቴር፣ ከብሔራዊ ስታትስቲክስ ባለሥልጣንና ከመንግሥታቱ ድርጅት በተገኙት መረጃዎች መሠረት የኢትዮጵያው ጤና ጥበቃ ሚኒስቴር ሚኒስትር ዶክተር ከሰተ ብርሃን አድማሱም ይህን በተመለከተ እንዲህ ብለው ነበረ። ኢትዮጵያ አራተኛውን የሚሌኒየም ግብ ያሳካችው ከመርሃ ግብሩ ሦስት ዓመታት ቀድማ ነው። ይሁንና በዚህ ውጤት ተኩራርተን አንዝናናም። ምክንያቱም ያሳካነው እጅግ ትልቅ ነገር ቢሆንም ከአምስት ዓመት በታች ዕድሜ ያላቸው ሕፃናት የሞት መጠን ከዓለም አቀፉ አማካይ ቁጥር በጣም ስለሚበልጥ ነው። ዓለም አቀፉ ቁጥር እንደሚያመለክተው ከአንድ ሺህ ሕፃናት መካከል አርባ ብቻ ሲሆን የሚሞቱት በኢትዮጵያ ግን የሚሞቱት ማለት ነው ሕፃናት መጠን ከአንድ ሺዎቹ ስድሳ ስምንቱ ናቸው እና ኢትዮጵያ አለመታደልም ሆኖ ከአምስት ዓመታት በታች ዕድሜ ባላቸው ሕፃናት ሞት በዓለም ከፍተኛውን ቁጥር ከያዙ አገሮች መካከል ትገኛለች። ከእናቶች ሞት ጋር በተያያዘ ሚኒስትሩ ያሉት ተመሳሳይ ነበረ። በእርሳቸው አባባል ባለፉት 2 በኢትዮጵያ የእናቶችን ሞት በ44 በመቶ መቀነስ ቢቻልም በዓለም ውስጥ ከፍተኛ የእናቶች ሞት ከሚታይባቸው አገሮች አንዷ ናት ብለዋል። በኢትዮጵያ የዩኒሴፍ ተወካይ ዶክተር ፒተር ሰላማ በበኩላቸው በኢትዮጵያ ያለውን የእናቶችን ሞት ቁጥር ያወዳደሩት ከአንዳንድ የበለጸጉ አገሮች ጋር ነበረ። ኢትዮጵያ በብዙዎቹ የሚሊኒየም ግቦች ያገኘቻቸው ስኬቶች ብዙ እንደሆኑ ብናምንም ማለትም በድህነት ቅነሳ፣ በጤና ኤች አይቪ፣ በትምህርት፣ በውሃና በንጽና የተሳኩ ስራዎችን ብትሰራም ሁለት የልማት ግቦች ግን ዝቅተኛውን ግስጋሴ ያመለክታሉ። እነዚህ ደግሞ ከሴቶች ጋር የሚያዙ ናቸው። እነዚህም ግብ ሶስት የጾታ እኩልነትና ለውሳኔ ማብቃት እንዲሁም ግብ አምስት የእናቶችን ሞት መጠን መቀነስ የሚሉት ናቸው። በእርግጥም የአንዲት ሴት የመውለጃ ዘመን መጠን እየኖረ ወይም እያጠረ ቢሆንም ዛሬ በኢትዮጵያ ለመውለድ የምትችል እናት ያላት የሞት አጋጣሚ በቤልጅግ ወይም በአገሬ በአውስትሬሊያ ከምትገኝ እናት ሲነጻጸር አንድ መቶ ጊዜ ይበልጣል። ዛሬ የአውሮፓ ህብረት በኢትዮጵያ ብቃት ያለው ማዋለጃን ማደራጀት በእንግሊዝኛ አጠራሩ ደግሞ ኢንሃንሲንግ ስኪል ዴሊቨሪ ኢን ኢትዮጵያ በሚል ፕሮጀክት አማካኝነት ችግሩን ለማቃለል ይረዳ ዘንድ ለኢትዮጵያና ለዩኒሴፍ የ40 ሚሊዮን ዩሮ እርዳታ ሰጥቷል። ዛሬ ፕሮጀክቱ ይፋ ሲደረግ በስፍራው ተገኝተው የነበሩት በኢትዮጵያ የአውሮፓ ህብረት ልዑካን መሪ አምባሳደር ሻንታል ሄበር ሃክት እንዳሉት ኢትዮጵያ በአብዛኞቹ የጤና መስኮች ከፍተኛ ውጤት ያስገኘች መሆኗን አስታውሰው የእናቶችን ሞት ቁጥር ዝቅ በማድረጉ ረገድ ግን አሁንም ከፍተኛ ተግዳሮት እንዳለ አልሸሸጉም። የፕሮጀክቱ አንዱ ዓላማም ይህን ጥረት መደገፍ መሆኑን ጠቁመዋል። ይህ በተለይ የእናቶችን ሞት ለመቀነስ ተጨማሪ ከፍተኛ ጥረት እንደሚያስፈልግ ነው። የዚህ ፕሮጀክት አንድ ዓላማም ይሄ ነው። ፕሮጀክቱ ስራ ላይ ሲውል ወደ ሁለት ሚሊዮን ለሚጠጉ አዲስ ለሚወለዱ ህጻናትና ለእናቶች እንደሚደርስ የጤና ጥበቃ ሚኒስቴር የዩኒሴፍና የአውሮፓ ህብረት በጽሑፍ ያወጡት የጋራ መግለጫ ይናገራል። ፕሮጀክቱ ለሶስት ዓመታት የሚቆይ ሲሆን የኢትዮጵያ መንግሥት ገንዘቡን የሚያገኘው በዩኒሴፍ አማካኝነት እንደሆነም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ